መጽሐፈ ሳሙኤል ካል ምዕራፍ 13። ከዚህም በኋላ እንዲህ ሆነ፣ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፤ ስሟም ትዕማር ነበር። የዳዊትም ልጅ አምኖን ወደዳት። አምኖንም ከእህቱ ከትማር የተነሳ እጅግ ስለ ተከዘ ታመመ፤ ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆነበት ነበር። ለአሞንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለ ምን ቀን በቀን እንዲህ ከሳህ አትነግረኝምን? አለው። አምኖንም የወንድሜን የአቤሴሎሜን እህት ትዕማርን እወዳታለሁ አለው። ኢዮናዳብም ታምሜአለሁ ብለህ በአልጋህ ላይ ተኛ አባትህም ሊያየህ በመጣ ጊዜ እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ መብሉንም እኔ እያየሁ እንድታዘጋጅልኝ ከእጅዋም እንድበላው እለምንሃለሁ በል አለው። እንዲሁም አምኖን ታምሜአለሁ ብሎ ተኛ። ንጉሡም ሊያየው በመጣ ጊዜ አምኖን ንጉሡን እህቴ ትዕማር እንድትመጣና እኔ እያየሁ ሁለት እንጎቻ እንድታደርግልኝ ከእጅዋም እንድበላ እለምንሃለሁ አለው። ዳዊትም መብልን ታዘጋጅለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞችን ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች፣ ተኝቶም ነበር። ዱቄትም ወስዳ ለወሰች፣ እያየም እንጎቻ አደረገች፣ ጋገረችም። ምጣዱንም ወስዳ በፊቱ ገለበጠች፣ እርሱ ግን ይበላ ዘንድ እንቢ አለ። አምኖንም ሰውን ሁሉ ከእኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን ከእጅሽ እበላ ዘንድ መብሉን ወደ እልፍኙ አግቢው አላት ትዕማርም የሠራችውን እንጐቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አገባችው መብሉንም ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከእኔም ጋር ተኚ አላት እርሷም መልሳ ወንድሜ ሆይ አይሆንም እንዲህ ያለ ነገር በእስራኤል ዘንድ አይገባምና አታሳፍረኝ ይህንንም ነውረኛ ሥራ አታድርግ እኔም ነውሬን ወዴት ልሸከም አንተም በእስራኤል ዘንድ ከምናምንቴዎቹ እንደ አንዱ ትሆናለህ። እንግዲህ ለንጉሥ ንገረው እኔንም አይነሳህም አለችው። ቃልዋን ግን አልሰማም፤ ከእርሷም ይልቅ ብርቱ ነበር እና በግድ አስነወራት፣ ከእርሷም ጋር ተኛ። ከዚያም በኋላ አምኖን ፈጽሞ ጠላት፤ አስቀድሞም ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ። አምኖንም ተነስተሽ ሂጂ አላት። እርሷም አይሆንም ቀድሞ ከሠራኸው ክፋት ይልቅ እኔን በማውጣትህ የበለጠ ክፋት ትሠራለህ አለችው እርሱ ግን አልሰማትም የሚያገለግለውንም ብላቴና ጠርቶ ይህችን ሴት ከፊቴ አስወጥተህ በሩን ዝጋባት አለው ብዙ ኅብር ያለውንም ልብስ ለብሳ ነበር እንዲህም ያለውን ልብስ የንጉሥ ልጆች ደናግሉ ይለብሱ ነበርና አገልጋዩም አስወጥቶ በሩን ዘጋባት ትዕማርም በራሷ ላይ አመድ ነስንሳ ብዙ ኅብርም ያለውን ልብሷን ተርትራ እጇንም በራሷ ላይ ጭና እየጮኸች ሄደች። ወንድሟም፣ አቤሴሎም ወንድምሽ አምኖን ከአንቺ ጋር ነበርን? እህቴ ሆይ አሁን ግን ዝም በዪ ወንድምሽ ነው፣ ይህን ነገር በልብሽ አትያዢው አላት። ትዕማርም በወንድሟ በአቤሴሎም ቤት ብቻዋን ተቀመጠች። ንጉሡም ዳዊት ይህን ነገር ሁሉ በሰማ ጊዜ እጅግ ተቈጣ። ነገር ግን የበኩር ልጁ ነበርና ስለ ወደደው የልጁንም የአምኖንን ነፍስ አላሳዘነም። አቤሴሎምም እህቱን ትዕማርን ስላሳፈራት አምኖን ጠልቶታልና፣ አቤሴሎምም አምኖንን ክፉም ሆነ መልካምም አልተናገረውም። ከሁለት ዓመትም በኋላ አቤሴሎም በኤፍሬም አቅራቢያ ባለችው በቤላሶር በጎችን አሸለተ። አቤሴሎምም የንጉሡን ልጆች ሁሉ ጠራ። አቤሴሎምም ወደ ንጉሡ መጥቶ እነሆ ባሪያህ በጎቹን ያሸልታል፣ ንጉሡና ሎሌዎቹ ከባሪያህ ጋር ይሂዱ አለው። ንጉሡም አቤሴሎምን ልጄ ሆይ እንከብድብሃለንና ሁላችን እንመጣ ዘንድ አይሆንም አለው። የግድም አለው፣ እርሱ ግን መረቀው እንጂ ለመሄድ እንቢ አለ። አቤሴሎምም አንተ እንቢ ካልህ ወንድሜ አምኖን ከእኛ ጋር እንዲሄድ እለምንሃለሁ አለ። ንጉሡም ከአንተ ጋር ለምን ይሄዳል? አለው። አቤሴሎምም የግድ አለው። አምኖንና የንጉሡንም ልጆች ሁሉ ከእርሱ ጋር ሰደደ። አቤሴሎምም እንደ ንጉሥ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን አምኖንን የወይን ጠጅ ጠጥቶ ልቡን ደስ ባለው ጊዜ እዩ አምኖንን ግደሉ፣ ባልኋችሁም ጊዜ ግደሉት፣ አትፍሩም ያዘዝኋችሁም እኔ ነኝና፣ በርቱ ጽኑም ብሎ አዘዛቸው። የአቤሴሎምም አገልጋዮች አቤሴሎም እንዳዘዛቸው በአምኖን ላይ ያደረጉበት። የንጉሡም ልጆች ሁሉ ተነሥተው በየበቅሎቻቸው ተቀምጠው ሸሹ። ገናም በመንገድ ሲሄዱ ለዳዊት አቤሴሎም የንጉሡን ልጆች ሁሉ ገድሎአል፣ ከእነርሱም አንድ አልቀረም የሚል ወሬ መጣለት። ንጉሡም ተነሥቶ ልብሱን ቀደደ፣ በምድር ላይም ወደቀ። ባሪያዎቹም ሁሉ ልብሳቸውን ቀደው በአጠገቡ ቆሙ። የዳዊትም ወንድም የሳምዓ ልጅ ኢዮናዳብ ጌታዬ፣ ጎልማሶቹ የንጉሡ ልጆች ሁሉ እንደ ሞቱ አያስብ። እህቱን ትዕማርን በግድ ካስነወራት ጀምሮ በአቤሴሎም ዘንድ የተቈረጠ ነገር ነበርና የሞተ አምኖን ብቻ ነው። አሁንም የሞተ አምኖን ብቻ ነው እንጂ የንጉሡ ልጆች ሁሉ ሞቱ ብሎ ጌታዬ ንጉሡ ይህን ነገር በልቡ አያኑር አለው። አቤሴሎምም ኰበለለ። ጒበኛውም ጒልመሳ ዐይኑን ከፍ አደረገ፣ እነሆም ብዙ ሰዎች በኋላው በተራራው አጠገብ በመንገድ ሲመጡ አየ። እዮናዳብም ንጉሡን፣ እነሆ የንጉሥ ልጆች መጥተዋል፣ ባሪያህ እንዳለው እንዲሁ ሆነዋል አለው። ተናግሮም በጨረሰ ጊዜ እነሆ ወዲያው የንጉሥ ልጆች ገቡ፣ ድምፃቸውንም ከፍ አድርገው አለቀሱ። ደግሞ ንጉሡና ባሪያዎቹ ሁሉ እጅግ ታላቅ ለቅሶ አለቀሱ። አቤሴሎም ግን ኰብልሎ ወደ ጌሹር ንጉሥ ወደ አሚሁድ ልጅ ወደ ተልማይ ሄደ። ዳዊትም ሁል ጊዜ ለልጁ ያለቅስ ነበር። አቤሴሎም ኰብልሎ ወደ ጌሹር ሄደ፣ በዚያም ሦስት ዓመት ያህል ተቀመጠ። ንጉሡም ዳዊት ስለ አምኖን ሞት ተጽናንቶ ወደ አቤሴሎም ይሄድ ዘንድ እጅግ ናፈቀ።